ባልደራስ ለእውነተኛ ዲሞክራሲ የተሰኘው በቅርቡ ጊዜያዊ የምዝገባ ፈቃድ ያገኘው ፓርቲ ቀኝ ዘመም ፖለቲካ እንደሚከተል ይፋ አድርጓል። ፓርቲው በአሁኑ ወቅት ባለው ሁኔታ ፍትሐዊና ነፃ ምርጫ ማካሄድ ስለማይቻል የምርጫ ቦርድ የጊዜ ሰሌዳ እንደገና ይፈተሽ ብሏል። መለስካቸው አምሃ ዝርዝሩን ይዟል። ሰሞኑን ጊዜያዊ የምዝገባ ፈቃድ ከኢትዮጵያ ብሔራዊ ምርጫ ቦርድ ካገኙ አዳዲስ ፓርቲዎች መካከል አንዱ ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ በጠራው ጋዜጣዊ መግለጫ ላይ የፓርቲው መስመር ቀኝ ዘመም ፖለቲካ እንደሆነ ገለጸ። ወደ ፓርቲነት ከመቀየሩ በፊት ባልደራስ ወይም ባላደራ እየተባለ ይጠራ የነበረው ይህ እንቅስቃሴ በአሁኑ ወቅት ሙሉ እውቅና ለማግኘት እየሰራ እንደሆነ መሪው አቶ እስክንድር ነጋ ለጋዜጠኞች አብራርተዋል። የፓርቲውን ምስረታ በማስመልከት በሚቀጥሉት አስራ አምስት ቀናት ውስጥ መስራች ጉባኤ አድርገን ህጋዊ እውቅና እንወስዳለን ብለን እየተንቀሳቀስን፣ የተለያዩ ኮሚቴዎች አዋቅረን ስራ ላይ ነው የሚገኙት። ፖሊሲዎቻችንን በሚመለከት እኛ ቀይ ዘመም ፓርቲ ነን እና ገዢ ሀሳብ አለን አቅጣጫ አስቀምጠናል። ስለዚህ እንደ አማራጭ ሆነን ስንመጣ በከተማም ደረጃ በጥምረትም ደረጃ በምንፈጥረው ጥምረትም ደረጃ በመድረኩ ላይ ላሉት ግራ ዘመም ፓርቲዎች ከተማሪው ንቅናቄ ጀምሮ ሲንደባለው የመጡ አመራር ያላቸው ፓርቲዎች ነው ያሉት። እነሱ ደግሞ ግራ ዘመም ናቸው። እኛ በአንጻሩ ወደ ቀይ ዘመም ፖሊሲዎች እንሄዳለን ነው። ስለዚህ በዛ ቀኝት ነው እየሰራን ያለ ነው። በዚህ አመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ የጊዜ ሰሌዳ ላይም ፓርቲው ጥያቄ እንዳለው አቶ እስክንድር አስረድተዋል። አገራችን የሚያስፈልጋት ምርጫ አይደለም፣ ነጻና ፍትሃዊ ምርጫ ነው። ነጻና ፍትሃዊ ምርጫ ደግሞ ለማድረግ ሰላምና መረጋጋት መኖር አለበት። በሀገር አቀፍ ደረጃ ያ ሰላምና መረጋጋት የለም፣ ጸጥታ ሁኔታ አስተማማኝ አይደለም። ስለዚህ በሀገር አቀፍ ደረጃ ሰላምና መረጋጋት እስከሚረጋገጥ ድረስ መጠበቅ አለበት ብለን እናምናለን። የጊዜ ሰሌዳውም ዳግም መፈተሽ አለበት ከዚህ አኳያ አሁን ነሐሴ ላይ ይደረግ የወጣ የጊዜ ሰሌዳ አለ። እሱ ዳግም መፈተሽ አለበት እና ዝም ብለን ምርጫ እናድርግ፣ ነጻና ፍትሐዊ ምርጫ እናድርግ የሚል አቋም ነው ያለን የፓርቲው መሪ አቶ እስከንድር ነጋ ምርጫ ቦርድ የእውቅና የምስክር ወረቀትና ጊዜያዊ የምዝገባ ፈቃድ ለባልደራስ ለእውነተኛ ዲሞክራሲ ሲሰጠው ብዙ ችግር እንደሚቀርፍም ተናግረዋል። ተደጋጋሚ ችግር ያጋጥመናል። ስብሰባ ማድረግ አንችልም። ሌላ ቀርቶ ጋዜጣዊ መግለጫ ማድረግ አንችልም። እስካሁን ድረስ ሲቀርብ የነበረው እንግዲህ አንዱ ምክንያት ሰበብ ተደርጎ ሕጋዊ እውቅና የላቸውም የሚል ነው። ከዚህ በኋላ ይሄ ነገር ሊኖር አይችልም። ስለዚህ ሕዝብ ይወቅልን፣ ዓለም አቀፉ ማህበረሰብ ይወቅልን ለማለት ነው። አንደኛ ነው። ሁለተኛው ጥምረት ለመመስረት በሂደት ላይ መሆናችንን በአማራ ክልል ከሚንቀሳቀሱ የፖለቲካ ድርጅቶች ጋር፣ በደቡብ ከሚንቀሳቀሱ የፖለቲካ ድርጅቶች ጋር እና በድሬዳዋ ከሚንቀሳቀሱ ድርጅቶች ጋር ጥምረት ፈጥረን ወደ ምርጫው ለመግባት እንቅስቃሴ ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባልደራስ ለእውነተኛ ዴሞክራሲን ጨምሮ በቅርቡ የእውቅና የምስክር ወረቀትና ጊዜያዊ የምዝገባ ፈቃድ የሰጣቸው አንድ ኢትዮጵያ ዴሞክራሲያዊ ፓርቲ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ የተባሉ ይገኙበታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።